Whoa! <laughs> ድምፃዊ ደርብ ዘነበ ሰሞኑን አራዳ በሚል አንድ የአገር ባህል ዘፈን አውጥተሃል። ከምን አኳያ ነው ወደዚህ ወደ አራዳ ባህላዊ ዘፈን ለመመለስ የተደርከው? ለምንድን ነው እኔ ሙዚቃ የምሰራው በጊዜው ያለኝን የሚሰማኝን ስሜት ነው። አሁን ይሄን ልስ አራዳ የሚለውን የሰራውበት ጊዜ አንድ አርቲስት ከኢንግላንድ ኢትዮጵያውያን ሙዚቃ መስራት ይፈልግ ነበረና፣ ብሪቲሻዊ ነው ፕሮዲሰር። ኮንታክት አደረገኝ። በዛን ጊዜ ይህን ሙዚቃ ሰማው ነበረ። በዛን ጊዜ ደግሞ ያው ከኢትዮጵያ ስትወጣ ሆም ሴክ ትሆናለህ፣ አገር ቤተሰብ ስለሚናፍቅህ አጋጣሚ ያን ሙዚቃ ሰማው ነበረ እና ሲደውልልኝ፣ እንደዚህ እንደዚህ አይነት ስራ መስራት እፈልጋለሁ ከአንተ ጋር ምናም ብሎ አፕሮች ሲያደርገኝ ይሄ ነገር ነው የሚሰማኝ በዛን ጊዜ የዛሬ ሶስት አመት ነው የሰራሁት ስራውን እና ደወለልኝ ኦኬ፣ ደስ ይለኛል። እዛ ሎስ አንጀለስ ሄጅ ነበረ ሌላ ስራ ሰርቸ ነበር ከሱ ጋር እና በዛን ጊዜ በሚደውል ጊዜ ይሄን ሙዚቃ ሪትሙ ላክልኝ አልኩት ሪትሙ ላክልኝ እና ግጥሞቹ ግጥሞች ደግሞ የአራዳ የሚለው የድሮ ግጥም እና ከዛ ደግሞ የራሴ አዲስ ግጥሞች ነበሩኝ ስለ ለፋሲል፣ ስለ ላሊበላ፣ ስለ አንዳንድ ነገሮች የሚናገረው እሱን አንድ ላይ አድርጌ ከአዲስ አበባ ላይ ከሚለውና ከማካተት ሌሎችንም ድሮዎችን እነሱን አድርጌ የሚሰማኝን ስሜት ያን ገለጽኩበት፣ በጊዜ የነበረኝን ስሜት ማለት ነው። በተለያዩ መድረኮች እዚህ ሜልበርንም፣ በሲድኒም በተለያዩ የአውስትራሊያ ከተሞች ውስጥ እንደዚሁ የሙዚቃ ስራዎችን ከተለያዩ አርቲስቶች ጋር በመሆን ታቀርባለህ። አልፎም ተርፎ ድርብ አምባሳደር በሚል መጠሪያ ነው ብዙ ጊዜ የሚያስተዋውቁ እና አውስትራሊያ ውስጥስ የሙዚቃ ስራዎችህ ኢትዮጵያን ባህላዊ ሙዚቃ ከማስተዋቁ አኳያ በምን ደረጃ ላይ ይገኛል? አሁን ኢትዮጵያን ሙዚቃ አውስትራሊያኖች እንደምን የተቀበሉት? አውስትራሊያ የኢትዮጵያን ሙዚቃ እንደዚህ ሰምተው ማያውቁም ነበረ። እኔ ከመምጣቴ በፊት አንዳንድ ሬዲዮ ላይ ከነዚህ አሁን እንደምለ ፕሮዲውሰሮች እነዚህ ከአሜሪካ ከኢንግላንድ፣ ከፍራንስ ከነዚህ ከነዚህ ሀገሮች ይልኩላቸዋል አንዳንድ ነገሮችና በዛ ኢንፎርሜሽን አርቲስቶች፣ ሙዚቀኞች እነሱ ናቸው እንጂ ሙዚቃ የኢትዮጵያን ሙዚቃ የማያውቁ ጀነራሊ ይሄ የአውስትራሊያ ህዝብ ኢትዮጵያ ሙዚቃ እንኳን ይህን ያልጠለቅ ጠለቅ ያለ ኢንፎርሜሽን የላቸውም። ግን ምንድን ነው እኔ ከመጣሁ ጀምሮ ያው እዚሁ ሀገር ስትኖር ከሀገሩ ወይም ከሙዚቀኞቹ ጋር የመመሳሰልና ላለው ህዝብ እዚሁ ከኖርን ለማንም ለምን በሚልና ደግሞ አብረህ ከኖር ከህዝብ ጋር አብረህ ያለን ነገር ሽር ማድረግ አለብህ። ስለዚህ በዛ በሚል ብዙ ሙዚቃ ለመስራት ሞክረናል፣ እየሰራንም ነው። ግን በጣም ከእነሱ ጋር ለመስራት ብዙ ደግሞ ትንሽ ባህል እንትና አሁን ትንሽ ቢወገድም ግን እንደ ስሙዝ ሆነው መንገዱ እንደ ኢትዮጵያ ሙዚቃ ሰርቶ በአንዴ ነጻ ሆኖ የሚሄድበት አገር አይደለም። እዚህ የሙዚቃ አሰራር ስቲል የእንግሊዝ ባህል ነው ያለው። ብዙም ደግሞ ትልቅ የአሜሪካ ኢንፍሉዌንስ ምናምን ስላለ ግን እነሱ በጣም ኦፕን ናቸው። ለኢትዮጵያ ሙዚቃ ፍቅር አላቸው። ለብዙም ሰዎች መንገድ አንዳንድ አሁን ከመጣ ጀምሮ ብዙ ነገር ተከፍቶላቸዋል። ሞስትሊ ሙዚቃ ከመጫወት ይልቅ ብዙ ጊዜ ሬዲዮ ኢንተርቪው በማድረግ ያ ነገር ለእነሱ ግልጽ ሆኖላቸዋል። ያ ምንድ ነው የኔ ፍላጎት እንዳለኝ ከሌላ ሀገር ባህሎች ኦፕን እንደሆንኩና ያ ያ ነገር ያሳያቸዋል። እነሱ ያው የቢዝነሱ ሬዲዮ ስቴሽን ቢጫወቱትም ሙዚቃው ይሄን ያለ ትልቅ እንትን መንገድ ማርኬቱ ይሄን ትንሽዬ ነች ላይክ ኦልሞስት ላይክ በጣም በፐርሰንት በማይገባ ነው ያለው። ግን ጥሩ ነው ኢንትሮዳክሽን ለማድረግ ምንም አይልም። ወደፊትስ በምን መልክ ነው ኢትዮጵያን ሙዚቃ በአውስትራሊያ ውስጥ የበለጠ እንዲታወቅና ገበያ መሳብ እንዲችል ለማድረግ ምን መደረግ አለበት? በኢትዮጵያውያን የጥበብ ሰዎች ዘንድ የሚል አተያይ ነው ያለ። እኔ እስካሁን እንግዲህ ምንድን ነው ሂደቱ፣ በስቴጅ ነው እና አንዳንድ ሰዎች በራሳቸው ፍላጎት፣ እኔ በራሴ ፍላጎት ነው እንጂ ይሄ ሙዚቃ አሁን ኢንትረስት ስለነበረ ነው እንጂ እዛ ድረስ የደረሰው። ኢንተርምዝ ኦፍ ኮሚኒቲ በሚለው ነገር ይሄ ዩኒቲ አንድ ላይ ሆኖም ያን ነገር ፕሮሞት ለማድረግ በኢትዮጵያ ኮሚኒቲ ወይም በኢትዮጵያ ሕዝብ ላይ ያለ ነገር አይደለም። ይሄ ራሴ ፐርሶናል ኢንትረስት ነው። ግን ሞር ሰው አንድ ላይ ቢሰራ ኑሮ ወይም ደግሞ ሰፖርት ቢያደረጉ ኢትዮጵያ ኮሚኒቲ ኢትዮጵያ አርቲስቶች ማለት ሞ ፖዘቲቭ ቢሆን ህዝቡ ጥሩ ነበረ ብዬ እገምታለሁ። ማለት እንደ አንድ አንድ ሰዎች ለምን ርቀው ሄዱ ብለው ከመጠየቅ ሰዎች የሚያደርጉት ነገር ስፖርት ቢያደርግ ሜይቢ ጥሩ ነገር ሊሆን ይችላል። ለምሳሌ አሁን በአብዛኛው የተለመደ ነው። ኮሚኒቲ ማህበራት ከሚያደርጓቸው አንዱ እንቅስቃሴ በዘመን መለወጫ ወቅት የሙዚቃ ባለሙያዎችን፣ ድምፃውያንን ከተለያየ ሀገር ከኢትዮጵያም ከሆነ ከሌሎች የቀሩት ዓለማት ወደዚያ ያስመጣሉ። እዚህ ሀገር ውስጥ ለምሳሌ አንተ አለ ከሌሎችም ታዋቂ ድምፃውያን አሉ። በሀገር አቀፍ ደረጃም ቢሆን ይህንኑ የሀገር ውስጥ ያለውን ታለንት ቢጠቀሙበት እናንተንም ማስተዋወቁ ሙያውንም ባህሉንም የማስተዋወቁ ሁኔታ አንድ መንገድ ሊሆን ይችላል። በዓላት በሚመጡበት ጊዜ ወይም የተለያዩ ዝግጅቶች በሚሆኑበት ጊዜ የሚል አስተያየት ነው። ቢ ኦነስት ብዙ ጊዜ ቅርታ ስሜት መናገር አስቸጋሪ አንተ በምትለው ነው ይሄ የሚሄደው ቢሆን ደስ ይላል። ስለ እኛ ኮሚዩኒቲ መጫወት አልገባም። ግን ልክ ነህ አንተ እንደምትለው ያለውን አርቲስት ወይም አብሮ የሚተባበር አንድ ላይ ኦርጋናይዝ መሆን ያ ቢሆን ደስ ይላል። ሌላውስ፣ ለምሳሌ በማህበረሰቡ በኩል የዚህ አይነት ድጋፎች ከሌሉ በራሳችሁስ እናንተ የዚህ የሙዚቃው ባለሙያዎች በመሰባሰብ ለምሳሌ በዓመት አንድ ቀን ቀን መርጣችሁ ራሳችሁን ችላችሁ በጋራ አንድ ላይ የኢትዮጵያ የሙዚቃ ቀን ወይም የኢትዮጵያ የሙዚቃ ፌስቲቫል በሚል አይነት ነገር እያዘጋጃችሁ የስነ ግጥም እንደዚሁ ብዙ ገጣሚ ወጣት ልጆች አሉ። እነዚህ አይነቱን የጥበብ ሰዎች አንድ ላይ ተሰባስባችሁ እናንተ በሙዚቃ ሌላው የግጥም ስራዎችን ሌሎች ደግሞ የአርት ስራዎችም እንደዚሁ ያላችሁ አሉ። እዚህ አንድ ላይ ሆናችሁ ኢትዮጵያውያን የጥበብ ባለሙያዎች ማህበር በሚል ብታቋቁሙ ሁልጊዜ ድርጅት ነው በጣም ጠቃሚው ነገርና፣ እዚህ ሀገር በዛ መልክ ተደራጅቶ ለምሳሌ ከመንግስትም ድጋፍ ለማግኘት፣ ሙዚቃውንም ለማስተዋወቅ በተለያዩ ሙዚቃዎች የሚዘጋጀዋሉ እዚህ ሀገር እና በዛ መልክ ብታዘጋጁስ፣ ሌላ አንድ መንገድ አይሆንም? ልክ ምንድነው? እንደዚህ ብዙ ጊዜ እንደዚህ አይነት ነገር ካለ አስቸጋሪ ነው ኢትዮጵያ ውስጥ እና ያ የምናገረው ከእኔ ኤክስፒሪንስ ነው። እንደዚህ አይነት ነገር የሚያስቡ ወይም ደግሞ እንደዚህ ሊሆን እንደዚህ አይነት ነገር ከጥርጥር የሚያስቡ ሰዎች ብዙ ጊዜ ዶሚኔት ይደረጋሉ በሌሎች እና እንደዚህ እንደዚህ አይነት አርቲስቶች ብዙ ጊዜ ሰርቫይቭ የማረጉ አስቸጋሪ ነው። ያ አሁን ኢትዮጵያ ውስጥ ብዙ ጊዜ እንደዚህ አይነት ግለሰባዊ ነገር ነው እንጂ አርቲስት ወይም ደግሞ ያ ነገር ድሮ አይነት እኛም ባህል ይዞ የሚከተል እንጃ ብቻ አላውቅም። ግን በሂደት አሁን በባህል የተለያየ ሁሉም በባህል የተለያየ ሆነዋል። ኢትዮጵያን ብትሄድ በባህል እንለያለን። አሁን እዚ ያሉት እና እዚህ ያሉት የተለያየ ነው። አሜሪካን ብትሄድ በባህል የተለያየ ነው። ያና ኗራችን ምክንያትም ደግሞ ቦታ ይለያየናል። አንዱ ሜልበርን የሚኖሩ፣ አንዱ ሲድኒ፣ አንዱ የተለያየ ስቴት ይኖራሉ። ኮሚዩኒቲ ደግሞ ትልቅ ኮሚዩኒቲ ሲሆን ብዙ ጊዜ ሰዎች እንትን ሊሉ የሚችሉት ስትሮንግ ኮሚኒቲ ሲኖራቸው እና ደግሞ ኢትዮጵያ ኮሚኒቲ ትንሽ ስፕሬድ የሆነ ኮሚኒቲ ይመስለኛል። እኔ እንግዲህ እስካሁን ሜይቢ እንደመጣው አካባቢ ነው እንጂ ያንን ነገር አየሁት ከዛ በኋላ ብዙ አላየሁም። ግን ትልልቅ ሙዚቀኞች አሁን እንዲያውም አሜሪካ ውስጥ እንደዛ ትልልቅ የራሳቸው ኮሚኒቲ ያላቸው አንድ ላይ ሆኖ የመስራት እነሱ እነሱ አለ አውስትራሊያ ግን ገና ትንሽ ነን፣ ብዙ አይደለንም። ግን አብሮ የመስራት እድሉ አንድ ስቴት ከሆንን ይቻላል። ከሚዚ ግን እዚህ ሀገር እንኳን የሙዚቃ ማህበር አንድ ላይ ብሎ ያ ነገር ይሆናል የሚል ግምት አይመስለኝም ኢትዮጵያ እስካልሆነ እንዳልከው በተቻለ መጠን በየግልም ቢሆን ውጤት ከተገኘ ዞሮ ዞሮ የኢትዮጵያን ሙዚቃ እዚህ ላለው ኢትዮጵያውያንም ሆኖ ለአውስትራሊያውያን አንዱ የማስታወቂያ መንገድ ነው እና አሁንም ያው አረዳን ሙዚቃ ወጥታል። በዚህ እንደማትቆም እንደሚቀጥል ተስፋችን ነው። ባህል አምባሳደርነቱንም ቀጥልበት፣ የተሳካም እንዲሆንል እንመኛለን። አርቲስት ደርብ ዘነበ፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። We'll be Look on him.